ሰላም ጤና ስጥልኝ። እንደምናመሻችሁ ከአሜሪካ ድምፅ ዋሽንግተን ዲሲ የአርብ መስከረም 21 2014 ዓ ም የጋቢና ቪኦኤ የሬዲዮ ቴሌቪዥን መሰናዶ ጀምሯል። የምሽቱ አስተናጋጃችሁ ኤደን ገረመው ከአቀናባሪያችን ንጉሥ ታምሬ እንዲሁም በሬዲዮ ቴሌቪዥን ዝግጅታችንን የሚያሰናዱልን የስቱዲዮ ባለሙያዎች ጋር በመሆን ስናስተናግዳችሁ እናመሻለን። ለዕለቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስታውቃችሁ። አሁን የኦሮሞ ባህል አልባሳት በወጣቶች ዘንድ እጅግ ተፈላጊ ሆኗል። በኦሮሞ ባህል ውስጥ ትልቅ ክብር ቦታ የሚሰጠው የምስጋና ክብረ በዓል እሬቻን ምክንያት በማድረግ በኦሮሞ ባህል ማዕከል እየተካሄደ ስለሚገኘው የእሬቻ ባዛር ዝግጅት አለን። በሌላ በኩል ግጭትና ጦርነት በተለያዩ ስፍራዎቿ ባየለባት ኢትዮጵያ ውስጥ ሰላም ዛሬም ድረስ በወጣቶች ዘንድ አንገብጋቢ ሆኗል። ሶሻል ሚዲያ ላይ ያለችው ኢትዮጵያ በጣም አስፈሪ ነጭ ሰው ወደ ክፍለ ሀገር ሲሄድ ሰው ጭንቅላት ውስጥ የሚከሰተው በጣም መጥፎ መጥፎ ነገሮች አሉ። እውነታው ግን ያ አይደለም። ቁጭ ብለ ማየት አስችልም። ቁጭ ብለ ለውጥ አታመጣም። ስለዚህ መጓዝ ነው ያለበት። በመቶ ኪሎ ሜትሮች የሚጎድ የሚለካ ጎዳናን በማቆራረጥ ከአጋሮቻቸው ጋር በመሆን ስለ ሰላም የሰበኩ የሰላም ተጓዦች ናቸው የምሽቱ እንግዶቻችን አድርገናቸዋል። ሙዚቃና ሌላም ዘገባ ይኖረናል። አብራችሁን እንድታመሹ በአክብሮት እየጋበዝን አሁን ሀብታሙ ስዩም አጫጭር ዜናዎችን ያሰማችኋል። ተቃውሞዋን አሰምታለች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን ሀገራቸው የኢትዮጵያን ውሳኔ በጥብቅ እንደምትቃወም በወሱበት የትዊተር መልእክታቸው ላይ የተባበሩት መንግስታት ድርጅት ባለስልጣናት ለሰብአዊ ድጋፍ ስራዎች ቁልፍ ሚና እንዳላቸው ጠቅሰዋል። ኢትዮጵያ ውሳኔዋን የማትቀለብስ ከሆነ ከረር ያለ ምላሽ ከዩናይትድ ስቴትስ በኩል እንደሚከተልም አስጠንቅቀዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍና የድርጅቱ የሰብዊ ጉዳዮች የኢትዮጵያ ቢሮዎች ኃላፊዎች አንድ የሰብዊ መብት ጉዳዮች ማስተባበሪያ ቢሮ አባል እንዲሁም አንድ የቡድን ኃላፊን ጨምሮ ሰባቱ የድርጅት ሰራተኞች በኢትዮጵያ የውስጥ ጉዳዮች ጣልቃ ገብተዋል በሚል መንግስት ተቀባይነት የሌላቸው ግለሰቦች ወይንም የፔርሶና ኖን ግራታ ውሳኔ ያወጣባቸው መሆኑን አመልክተዋል። ውሳኔው ይፋ ከተደረገ በኋላ መደናገጣቸውን የገለጹት የተባበሩት መንግስታት ድርጅት ኃላፊ አንቶኒዮ ጉቴሬጅ በበኩላቸው በሀገሪቱ ያለው የድርጅቱ እንቅስቃሴ በቁልፍ መርሆች የሚመራ መሆኑን፣ የድርጅቱ ሰራተኞችም በተለያዩ የነፍስ አድን ስራዎች ውስጥ እንደተሰማሩ፣ በእነዚህ ሰራተኞችም ሙሉ እምነት እንዳላቸው አስታውቀዋል። የተዘረዘሩት የድርጅቱ ባለስልጣናት በሀገሪቱ ውስጥ ስራቸውን እንዲቀጥሉ ይደረግ ዘንድ ከኢትዮጵያ መንግስት ጋር ንግግር መጀመራቸውንም ጠቁመዋል። የዩናይትድ ስቴትስ መንግስት በግዳጅ ወደ ሀገራቸው የሚመለሱ ስደተኞችን በተመለከተ አዲስ መመሪያ ለባለስልጣናት እንዳሰራጭ ተሰምተዋል። ከፕሬዚደንት ትራምፕ ከረር ያለ እርምጃ በተለየ መልኩ አዲሱ መመሪያ የሀገር ውስጥ የጸጥታ መስሪያ ቤት ባልደረቦች ማስረጃ የሌለው በህገ ወጥ መንገድ በሀገሪቱ ውስጥ እየኖረ ያለ ስደተኛን ወደ ሀገሩ መመለስ ይገባው እንደሆነ ለመወሰን ጉዳዩን በጠባቡ እንዲያጤኑት የሚያግዝ እንደሆነ ተነግረዋል። በዚህም መሰረት መመሪያው በዋነኝነት የሚያተኩረው በብሔራዊ ደህንነትና የሕዝብ ደህንነት ላይ አደጋ በሚደቅኑ እንዲሁም በቅርቡ የሀገሪቱን ድንበር በተሻገሩት ላይ እንደሚሆንም ተነግረዋል። በዩናይትድ ስቴትስ ለብዙ ዓመታት የኖሩ በእድሜያቸው የገፉ ወይንም ህጻናት ከግዳጁ ምልሰት ሊድኑ እንደሚችሉ ተሰምተዋል። የቀደመ የጦር ሰራዊት አገልግሎት፣ የወንጀል ሰለባ መሆን አንድ ሰው ተገዶ ወደ ሀገሩ እንዳይመለስ ውሳኔ ማቅለያ ሊሆኑ እንደሚችሉ የተሰራጨው ደንብ ይጠቁማል። ደንቡ በ60 ቀናት ውስጥ በስራ ላይ ይውላል ተብሎ ይጠበቃል። ዩናይትድ ስቴትስ ውስጥ የሚኖሩ ማስረጃ የሌላቸው ሰዎች ቁጥር 11 ሚሊዮን መሆኑንና ከነዚህ መካከል መምህራን የግብርና ሰራተኞችና የ የኮቪድ 19 መከላከል ውስጥ ተሳትፎ የነበራቸው እንደሚገኙበት ለሚመለከታቸው የመንግስት መስሪያ ቤቶች የተጻፈው ማስታወሻ ያሳያል። ማስታወሻው አክሎም እነዚህ ሁሉ ሰዎች ግን ወደ ሀገራቸው ለመመለስ አቅም እንደሚያንስ አልሸሸገም። ዘገባው የሮይተርስ ነው። የቀድሞ የፈረንሳይ ፕሬዚደንት ኒኮላስ ሳርኮዚ እንደ አውሮፓውያን አቆጣጠር በ2012 በተደረገው ምርጫ ዘመቻ ወቅት በፋይናንስ ማጭበርበር ጥፋተኛ ሆኖ ያገኛቸው በመሆኑ አንድ የፈረንሳይ ፍርድ ቤት የአንድ ዓመት እስራት ፈርዶባቸዋል። አጋቢ ሕግ ሳርኮዚ ተቀናቃኛቸው ፍራንሷ ሆላንድ ባሸነፉበት ምርጫ ወቅት በፈረንሳይ ሕግ በምርጫ ወቅት ከተፈቀደ የገንዘብ መጠን በላይ እጥፍ ገንዘብ አውጥተዋል ብለዋል። ፈረንሳይን እንደ አውሮፓውያን አቆጣጠር ከ2007 እስከ 2014 የመሩት ሳርኮዚ ጥፋተኛ ለመሆናቸውን የገለጹ ሲሆን ጠበቃቸው ይግባኝ እንደሚጠይቁም አስታውቀዋል። ባለፈው መጋቢት ወር በሌላ ሙስና ወንጀል የተፈረደባቸው ሳርኮዚ በሶስት ዓመት ጽኑ ስርዓትና የሁለት ዓመት እግር ተፈርዶባቸው ጉዳያቸው በይግባኝ እየታየ መሆኑ ተመልክተዋል። ለዜናዎቹ ሀብታሙ ስዩምን አመሰግናለሁ የጋቢና ቪኦኤ የአርብ ምሽት መስከረም 21 2014 ዓ ምት መሰናዶን ነው እያዳመጣችሁ እንዲሁም እየተመለከታችሁ ያላችሁት የምሽቱ ተረኛ አስተናጋጭ ኤደን ገረሞ ነኝ አሁን ለዕለት ወደ ያዝናቸው ዘገባዎች እንለፍ ይህ የያዝ ነው። የመስከረም ወር እጅግ ብዙ መንፈሳዊ ባህሎችን የያዘ ነው። ከሰሞኑ ደግሞ የእሬቻ ክብረ በዓል ይከበራል ነገና ተነጎዳያ። ይህን ተከትሎ በአዲስ አበባ በኦሮሞ ባህል ማዕከል የእሬቻ ባዛር እየተካሄደ ይገኛል። ዘጋቢያችን ጸሐይ ዳምጠው ተከታትላ ተከታዩን አድርሳናለች። የኦሮሞ ባህል አልባሳት፣ ምግብና ጌጣጌጦች ማምረት ላይ የተሰማሩ ወጣቶች እሬቻን በጉጉት እንደሚጠብቁት ይናገራሉ። ወይዘሮ ምስሪያ አብዱራህማን ከሀረር ከተማ ነው የመጡት። የእሬቻ ንግድና ባዛር የባህል ልውውጥ የሚከናወንበት ዝግጅት እንደሆነ ይናገራሉ። አኔማ ስራጓን ደሞ እኔ አሁን ከዚህ ሲሄድ የሁሉንም የኦሮሚያ ዞኖች አልባሳትና ምርቶችን እዤ ሄዳለሁ። ሌላ ጊዜ ሩቅ እጅ የምፈልገውን እዚሁ ነው ማገኘው። በጣም ደስ ይላል። የባህል ልብሱን ተደብቆ ከማዘጋጀት በአደባባይ ወደ ማስተዋወቅና ለገቢ ምንጭ መጠቀሚያነት ወደ ማዋል መሸጋገራቸውን ይናገራሉ። አሁን የኦሮሞ ባህል አልባሳት በወጣቶች ዘንድ እጅግ ተፈላጊ ሆኗል፣ የገቢ ምንጭም ሆኗል። በዓለም አቀፍ ገበያም ተፈላጊነቱ ጨምረዋል። የኦሮሞ ባህልና ሴቶችን በማስተዋወቅ የሚደረጉ ዝግጅቶች ወጣቶችን ተጠቃሚ ማድረጋቸውን የሚናገሩ ለገበያ ወደ ማዕከሉ ጎራ ያሉ ተሳታፊ ናቸው። ኦሊያድ በሪሶ ባላለሁኝ ከተለያዩ ቦታ ሪቆ ሲያገኙ የነበሩትና ሲያደንቁ በሚዲያ ሲያደንቁ የነበሩትን አንድ ቦታ ከዚሁ ከመዲናችን አግኝቶ ሊለብሱ በምንም ጊዜ ሊደምቁበት የሚችሉ አልባሳት የሚገኝ ከመሆኑ የተነሳ ይሄ ወጣቱ እዚህ መጥቶ ሁሉንም ያዘጋጃ ከመሆኑ ቱሪስቶችም የቱሪስት መስህብ ከመሆኑ የተነሳ ከተማዋም ለወጣቶች ስራ እድል ከማፍጠሩ አንጻር እጅግ በጣም ጠቃሚ ነው ማለት ነው። አቶ ብርሃኑ ቡጤ የኦሮሚያ ባህልና ቱሪዝም ምክትል ቢሮ ኃላፊ ና የባህል ልማት ዘርፍ ኃላፊ ናቸው የእሬቻ አመታዊ ክብረ በዓል የቱሪስት መስህብና የገቢ ምንጭ እንዲሆን ታቅዶ እየተሰራ እንደሚገኝ ተናግረዋል ይሄ ምስጋና ፕሮግራም ላይ የኦሮሞ ማህበረሰብ ብቻ ሳይሆን የእሬቻውን በአል ለመሳተፍ የሚፈልግ ተሳታፊ ሁሉ የኦሮሞን ባህል እሴትንና ና ወጉን ማወቅ መቻል አለበት በባህሉ በእሴቱ እሱም አግጦ መምጣት መቻል ያለበትና በቀላሉ አንድ ቦታ በተዘጋጀው ፕሮግራም እንዲህ ባለ ፕሮግራም ላይ አክሰሱን አግኝቶ እንዲጠቀሙ ከማድረግ አንጻር ነው ታስቦ የተዘጋጀው። ወጣቱ የገበያ ትስስር አግኝቶ በዚህ ስራ ዘርፍ የተሰማሩት ባለሙያዎቻችን ገበያ አግኝቶ እንዲበረታቱና የገበያ ምንጭ እንዲሆን ከመፈለግ አንጻር ነው እዚህ ፕሮግራሙ እንዲደረግ የተፈለገው። የኦሮሞ ሕዝብ ከሌሎች ኢትዮጵያውያን ወንድም እህቶቹ ጋር በመሆን በጉጉት የምጠብቀው የእሬቻ ክብረ በዓል ባህልን ከማስተዋወቅ ጎን ለጎን ኢትዮጵያ ያላትን ባህላዊ ሴቶች ለዓለም ሕዝብ ለማስተዋወቅ ጉልህ ሚና አለው ያሉት አቶ ብርሃኑ ይህ የምዝጋና ቀን ይዞት የሚመጣውን አጋጣሚ ወጣቶች ወደ ገቢ ምንጭ መቀየር አለባቸው ሲሉ መክረዋል። ለአሜሪካ ድምፅ ሀይ ዳምጠው ከአዲስ አበባ። ግጭትና ጦርነት ባየለባት ኢትዮጵያ ውስጥ ሰላም ዛሬም ድረስ የወጣቶች አንገብጋቢ ችግር ሆኗል። ይህን የተረዱ ወጣቶች ለሀገሪቱ ሰላምና መረጋጋት ይበጃሉ ያሏቸውን የራሳቸውን በጎ ተግባራትና አስተማሪ መርሃ ግብሮችን እያሰናዱ ይገኛሉ። ከእነዚህ መካከል ለአብነት ልናነሳቸው ከምንችላቸው ወጣቶች ጋር ዛሬ ዘለግ ያለ ውይይት እናደርጋለን። በኢትዮጵያ የተለያዩ ስፍራዎች በእግርና በመኪና በመዞር በመቶዎች ኪሎ ሜትሮች የሚለካ ጎዳናዎችን በማቆራረጥ ሰባት ከአጋሮቻቸው ጋር በመሆን ስለ ሰላም የሰበኩ የሰላም ተጓዦች ናቸው የዛሬ ምሽት እንግዶቻችን። በነገራችን ላይ ወጣቶቹ ከሰሞኑ ደግሞ ሌላ ዙር ጉዟቸውን ጀምሯል። ሀብታሙ ስዩም ከነዚህ ወጣቶች ጋር ቆይታ አድርጎ ነበር። ወጣቶቹ እራሳቸውን ከሚያስተዋውቁበት ጥንቅሩ ይጀምራል። እሺ፣ እኔ ዮናስ ቦስኮ ይባላለሁ። የሰላም ተጓዦች አስተባባሪዎች አንዱ ነኝ። በዋናነት የሚያስተባብሩት የኢትዮጵያ ካቶሊካዊት ቤተ ክርስቲያንና እኛ በመሆን በጋራ ነው የምንሰራው። ሶዲያን አሸቱ ይባላለሁ። በዚህ ጉዞ አባልን ተጓዥ ነኝ። ሁለታችሁንም በእጅጉ አመሰግናለሁ። እንግዲህ ከሰሞኑ እናንተ ከአጋሮቻችሁ ጋር በመሆን የሰላም ጉዞ ማድረጋችሁን ሰምተናል። ጉዞ ምን ያክል ርቀትን ያካለለ ነው? ጉዞውን ለማድረግ የፈለጋችሁበት ልዩ ምክንያትስ ምንድን ነው ከሚለውን ጀምር ጉዞ የሚያካልለው የመጀመሪያ አብዙር ጉዞን ነው ያደረግነው። ያንን ጉዞ የተደረገው ከሚያዚያ ሁለት ከአዲስ አበባ በመጀመር አባይ በረሃ ደብረ ማርቆስ፣ ጎንደር፣ ደሴ እና ባህር ዳርን ጨምሮ ዞረን በአፋር ክልል ነው ተመልሰን ወደ አዲስ አበባ የመጣ ነው። ጉዞ በእግርና በመኪና የታጀበ ነው። ዋናው የጉዞ ዓላማ ጉዞ ለማድረግ የተፈለገበት ምክንያት አልፎ አልፎ የሚከሰተውን በሃይማኖት በዘር፣ አልፎ አልፎን ደግሞ በፖለቲካ አስተሳሰብ ሰው ሰውን እየገደለ ከቀዬው እያባረረ ስለሆነ ይህንን ነገር ለማስቆም ነው ጉዞ ያስፈለገበት ምክንያት። ይህንን ጉዞ በማሰብ ከኛ ከወጣቶች ቢመጣም ትልቁን ሚና እየተጫወተ ያለች ያለችው ምክንያቱም ሁሉም ተሳታፊዎች ከተለያዩ ሃይማኖትና የተውጣጡ ሲሆን ይህንን በማስተባበር ደግሞ ትልቁን ስራ እየሰራች ያለችው ከኛ ጋር የኢትዮጵያ ካቶሊካዊት ቤተክርስቲያን ነች። ረጅም ርቀትን ያካልላችሁ በዚህ የሰላም ጉዞ ውስጥ በርካታ ሰዎችን ያገኛችሁም ይመስለኛል። በየደረሳችሁበት ስፍራ ካገኛችኋቸው ሌሎች ኢትዮጵያን ጋር በምን በምን ጉዳዮች ላይ ተጫወታችሁ? ምን አይነት መልእክቶችንስ ተለዋወጣችሁ ያው እንዳልከው ረዥም ጉዞ ነው ያደረግነው ጉዞ አድካሚ ነበር ብዙ ነገሮች ይሆናል ብዙ ሰዎችንም አግኝተናል ሄድንበት ባረፍንበት ቦታ የሰላም ባንዲራ እየሰጠንና በየሀገሪቱ ስለ ሰላም እንዲሰሩ ከንቲባዎችንም ሌሎች የመንግስት አካላትንም የሰላም ባንዲራ እየሰጠን በሰላም ዙሪያ በደንብ እንዲሰሩ እያደረግን ነው ያለፍ ነው እኛ በ በዋናነት ተደራሽ እያደረግን የተጓዝ ነው፣ የማህበረሰቡን ክፍል ነው። በዚህ ጉዞ ሴት ስምነሳ በጣም የተለያዩ ኮሜንቶች ነበሩ። እንዴት በዚህ ጊዜ ትጓዛላችሁ የሚል እና በእግርም የታጀበ ስለሆነ አስፈሪ የሆኑ የሶሻል ሚዲያ ላይ የምናያቸው በጣም አስፈሪ የሆኑ ነገሮችን ነበር። ያንን ኃላፊነት ወስደን የተጓዝ ነው። ብሄርንባቸው ገጠርም ከተማም ማህበረሰቡንም ኖር ማለታች ያለውም የኢትዮጵያ ሕዝብ ያገኘነው በጥሩ አቀባበል ነው። ከገበሬው ጀምሮ እስከ ወጣቱ ድረስ ምንም ችግር ሳይገጥምን በሪያሊቲ ደረጃ የምናገኘው ሰው ሁሉም ሰው መጨረሻ ላይ የደረስነው ግንዛቤ ሰላምን እንደሚፈልግ ሁሉም ሰው ደግሞ የሰላም ነገር ውስጡ እንዳለ ነው የተገነዘብነው። አንዳንድ አልፎ አልፎ ነገር የሚከሰቱ ነገሮችን ቢኖር በተፈጥሮ ግን የኢትዮጵያዊ ማንነት በእያንዳንዱ በኦሮሚያ ክልል በአማራ ክልል ያገኘ ነው። ኖርማል ይሄ የሚገኘው ትክክለኛው ሰው የሚባለው ሰዎች ወይም ደግሞ ታች ያለው የማህበረሰብ ክፍል ምንም ቻሌንጅ ሳያደርገን መልእክታችንን ተቀብሎ በሀሳቦች ተለዋውጠናል። እነሱም ጋር የሰላም ፍላጎት አለ። በዚህ በዚህ ዙሪያ ሰፊ ውይይት ነበር የነበረን እና ማህበረሰቡ ሸጋ በሆነ መንገድ ነው የተቀበለ። ከነሳሆው አይቀር ዮናስ፣ በርካታ ኪሎሜትሮችን በእግር ማቆራረጥ የአካልም ሆነ የመንፈስ ፈተና ውስጥ የሚከት ይመስለኛል። አንተና አጋሮችህ በዚህ የሰላም ጉዞ ውስጥ ምን አይነት ፈታኝ ነገሮች ገጠሟችሁ? በጉዞ ያው ፈታኙ ነገር የምርት የነበረው መጀመሪያ ላይ ጉዞን ስናስብ የነበረው በሳይኮሎጂ የመዘጋጀት በፊዚካል እና በሳይኮሎጂ የመዘጋጀት ዝግጅት ነበር፣ ምክንያቱም ሁላችንም እንደምናውቀው ኢትዮጵያ ሶሻል ሚዲያ ላይ ያለችው ኢትዮጵያ በጣም አስፈሪ፣ ነጭ ሰው ወደ ክፍለ ሀገር ሲሄድ ሰው ጭንቅላት ውስጥ የሚከሰተው በጣም መጥፎ መጥፎ ነገሮች አሉ። እውነታው ግን ያ አይደለም። ስለዚህ ይሄን የምንልህ ከባድ ያጋጠመን ነገር የለም። ያው በምንሄድበት መንገድ ድካም አለ። ጉዞ ስለሆነ አድካሚ ነገሮች አሉ። ያው ጠዋት ተነስቶ ረዥም ርቀት ረዥም ኪሎሜትር ሴቶችም ወንዶችም ስለሆንን የተጓዝነው ትንሽ የመድከም ይሄ ባሰብናቸው ደረጃዎች ላለመሄድ ምናምን አልፎ አልፎ የሚጠቃቀን ምክንያቶች እንጂ ከዛ በዘለለ ይሄ ነው የምንለው ከባድ ቻሌንጅ አልገጠመንም። ሶሊያና፣ ወደ አንቺ ልምጣና ሴት ልጅ እንደዚህ ላለ ረጅም መንገድ ስትነሳሳ ከቤተሰብም ሊጀምር ይችላል፣ ወይም በአጠቃላይ ከማህበረሰቡ አንዳንድ አሉታዊ የሆኑ አስተያየቶችና ጥቆማዎች ሊመጡ ይችላሉ። እንደዚህ ያሉ ነገሮች ገጥመዋችሁ ያውቃል? አንቺና ሌሎች ሴቶች እንዴትስ አድርጋችሁ ተወጣችሁ ወደዚህ ረጅም ጉዞ ለመግባት ወስናችሁ ያው የሌሎችን እንትን ባልልም እኔ በበኩሌ ያው እንደዚህ አይነት ነገሮች ተፈጥረውብኝ ነበር፣ ግን እንዳንድ ዜጋ እና ደግሞ እንዳንድ ወጣት ሆነ ስታስበው ጾታ የሚገድብህ ነገር አይደለም። ሀገር ላይ የሚደረገው ነገር፣ የሚወራው ነገር፣ የሚሆነው ነገር ይሄን ሁሉ እንድታስብ አያደርግህም። በፆታ እንድትገደብ በአቅምህ እንትን እንድትል አያደርግህም። እና ቁጭ ብለህ ማየት አይችልም። ቁጭ ብለህ ለውጥ አታመጣም። ስለዚህ መጓዝ ነው ያለብን። እና በዙሪያ ያሉትን ሰዎች ለማሳመን ብቻም ብለ ሳይሆን ትክክለኛውን ነገር ነግረህ አስረድቼ ነው ይሄን ጉዞ ያደረግኩት፣ እንጂ ብዙ ወደኋላ ሊያስቀሩ የሚችሉ ጫናዎች ነበሩ፣ በሴትነቴ ማለት ነው። ግን አድርጌዋለሁ። ማንም ሰው ማድረግ ይችላል። ይሄ የሚገድበን ነገር አይደለም። ይሄ መንገድ አድካሚ ቢሆንም አዳዲስ ነገሮቹ የምታውቁበት ቀድሞ የነበራችሁን እይታ በመልካም የለወጡ ክስተቶችንም የምታስተናግዱበት ይሆናል ብዬ ገምታለሁ። ከልባቸው የቀሩ ገጠመኞችን ማነሳሳት እንችል ይሆን? ዮናስ ከአንተ እንጀምር። በአጠቃላይ ጉዞ የተጀመረው ሚያዝያ ሁለት ነው በአዲስ አበባ እንደነገርኩ። በዛ ላይ ከሁሉም ሃይማኖት የተውጣጡ ሃይማኖት አባቶችን ጋብዘን በብሔራዊ ቲያትር ነበረ መክፈቻውን ያደረግ ነው። በዛ ላይ የነበሩት የሞቲቬሽን ስፒቾች ለመንገድ አነሳስተውናል። ግን የሚያሳዝንን እና ደግሞ ከባድ የምንለው ገጠመኝ በሄድንባቸው አንዳንድ ቦታዎች የተቃጠሉ ቤቶች አይተናል። የአንዳንድ ኢትዮጵያዊ እዛ ጋር ያሉት ገበሬ፣ ምክንያቱም አንደኛው ሰው ጋር ተጉዞ ነበር እሱ ያው ለጉዞ ብሎ ሳይሆን ከኛ ጋር የሕክምና ጣቢያ ፈልጎ ነበር። እግረ መንገዳችንን የተገናኘ ነው። ያ ሰው እንግዲህ ምንም በማያውቀውና ና ግን ምስኪና አራሽ ሆኖ ነው በማያውቀው ግርግር እግሩን በጥይት የተመታው። ለዚህ ረዥም ኪሎ ሜትር ከኛ ጋር በእግር ተጉዞ ነበረ። ስለዚህ ሁላችን አይምሮ ውስጥ የተፈጠረው ምንድን ነው የረባ እንኳን ሰው ተመቶ? ተጎድቶ እንኳን መታከሚያ በሌለበት፣ በቅርብ መታከሚያ በሌለበት ቦታ ላይ ነው ታኮስን እየተጋደልን ያለ ነው። ያ ነገር ከልብ የሚያሳዝን ነገር ነው። ከዛ በተረፈ ግን በኛ በግል እያንዳንዱን ያረፍነው ሁሉን ነገር ለተጓዦች የሚያስፈልገውን ነገሮች ሁሉ ስንሄድ እያረፍነው ደሴ ሀገረ ስብከት ለካቶሊክ ሀገረ ስብከት እያንዳንዷን ምግቡን እንዳለ የነበሩብንን እስከ ማረፊያ ከመኝታ ጀምሮ እነሱ አሬንጅ አድርገውት ስለነበረ፣ ይሄም እኛ አሳዛኝ ከዚ ከነገርኩ ውጪ በግላችን ይሄ የሚያሳዝን ነገር ነው የገጠመን። ቢሆንም ግን በግል እንደኛ ግን የጎደለን ነገር የለም ግን ያስከፋን ነገር እቺ ነሽ ማለት ነው። ሶሊያና፣ አንቺ ከልብሽ የቀረ ገጠመኝ አለሽ ወይ? በተለይ ከሴቶች ጋርም የተገናኘ ሊሆን ይችላል። በመንገድሽ የብዙ ሴቶችን አኗኗርና የተለያየ የህይወት ቀለም ለማየት እድሉን እንደምታገኝ በመገመት ነው ጥያቄ የምጠይቅሽ። ምን ከልብሽ የቀረ ገጠመኝ አለ? ገጠመኝ ለሚባለው አላውቅም፣ ግን አፋር አካባቢ የሚሰሩ ቤቶች አሉ እና እነዚያም ቤቶች የሚሰሯቸው ሴቶች ናቸው። ያ ነገር በጣም ነው የሚገርመኝ። የሴትን ልጅ ጥንካሬ ያሳየኝ ነገር ነው። ሌላ ጉዞ በምናደርግበት ጊዜ የሆነ አካባቢ ላይ ጸብ ያለበት ቦታ ነው እና የሀገር መከላከያ ሰራዊቶች ስራቸው እንዴት እየሰሩ እንደሆነ እየተገነዘብንበት ነው እና ሳይነግሩን አብረውን ነበር የተጓዙት። ያን ቦታ ለማለፍ እየጠበቁን ነበር እና ይህን አላወቅንም። ልክ ያን ቦታ ተሻግረን ከጨረስን በኋላ ነው ለምን እንደመጡ አብረውን የገባንና፣ ይሄ ነገር ልብ ውስጥ የሚቀርብ ነገር ነው። እንደዚህ ነው የገጠነው። አመሰግናለሁ። ዮናስና ሶሊያና፣ ከመለየታችን በፊት አጋሮቻችሁ ጋር ሆናችሁ ቀድማችሁ በነገራችሁን መልኩ የሰላምን አስፈላጊነት ለኢትዮጵያን ሰብካችኋል። በመጪ አመታት ልታደርጓቸው ያቀዳችኋቸው ለህዝብ ጥቅም የሚውሉ እቅዶች አሏችሁ ይሆን? የመጀመሪያ ጉዞ እንዳልነህ እንግዲህ አንተም እኛም ሁሉም የኢትዮጵያ ዜ ኢትዮጵያ እንደሚያውቀው ሀገራችን ተሄዳ የምታልቅ አይደለችም። በአንድ ጉዞም ስለ ሰላም ሰብከናል ብለን አናምንም። ጅማሬ የጀመር ነው። አላማውን ለማሳወቅ ያህል እኛ ከሁሉም ሃይማኖት የተወጣጣን የምንም የፖለቲካ አባልም የድርጅትም ደጋፊ ሳንሆን ነው ይህን ጉዞ የምናደርገው በቀጣይ በሁሉም ኢትዮጵያ መዳረሻ በማድረግ በአራቱም የሀገራችን ክልል የሰላምን ባንዲራ ይዘን እንጓዛለን። አላማችንም ደግሞ ልምናሳውቅ የምንፈልገው ነገር ህፃናት፣ ሴቶች፣ ናቅመ ደጋፎች፣ ደካሞች ምንም በማያውቁበት ችግር ውስጥ ለጎዳና አልፎም ደግሞ ሴቶች ለተለያዩ ችግሮች እየተዳረጉ ስለሆነ ይህ ነገር እስከሚቆም ድረስ እንደ አንድ ኢትዮጵያዊ እንጓዛለን፣ እንቀጥላለን። ማንኛውም ኢትዮጵያዊ የሆነ ሰው ከኛ ጋር በጸሎትም በጉዞም መሳተፍ ይችላል። መጨረሻ ላይ ግን የጉዞ ከፍተኛ አድካኝና ከፍተኛ ወጪ የሚፈጅ ነበረ። ትልቁን ድርሻ እየተወጣችልን ያለችን የካቶሊክ ቤተክርስቲያን በጣም እናመሰግናለን። ምክ በሁለተኛ ዙር ለረዥም ጊዜያት የሚፈጅ የጉርጉዞ እና የመኪና ጉዞ ለማድረግ በዝግጅት ላይ ነን። ሶሊያና ለወደፊቱ በሚኖርሽ እንቅስቃሴ ውስጥ ልታስብባቸው ወይንም ደግሞ ልሰሪባቸው የምትፈልጊያቸውን ሀሳቦችስ አግኝተሽ ሲሆን ከዚህ ጉዞ? አዎ፣ አንደኛ ነገር እንደወጣት ይህን ያህል አሁን ሀገሬን እንደማላቃት ነው የተረዳሁት። እንደዚህ አይነት ጉዞ አድርጌ አላውቅም። ሁሉም ኢትዮጵያዊ እየዞረ ሀገሩን ላይ በብዙ ነገር ተጠቃሚ እንደሚሆን ተረድቻለሁ። ኢትዮጵያዊ ነው ስትል ኢትዮጵያ ምንድነች ስትባል ስለ እሷ በሙሉ ልብ መናገር አለብን። ጉዞዋችን ይቀጥላል። አሁንም ሌላ የሀገሬን ክፍል ማህበረሰብ፣ አኗኗሪ ቦታዎችንም በሰላም ጉዞ ምክንያት አያለሁ አያለም ብለን እናስባለን። መጓዝ የሚፈልግ ሰውም ካለ ይሄ ነጻ እድል ነው። ምንም ብትሆን ሰው በመሆን ብቻ ልትጓዝበት የምትችለው የተፈጠረ እድል ነው። በዚ አጋጣሚ የካቶሊክ ቤተክርስቲያንን በጣም ማመስገን እፈልጋለሁ እና የጉዞ ምንም አይነት ሀይማኖትንም ዘርንም የማይጠይቅ ነጻ እድል ነው እና እንደ እኔ ወጣት የሆኑ ሰዎች ታዳጊዎችም ይህን ነገር ተካፋይ ቢሆኑ ጊዜ ዮናስ ቦስኮ እና ሶሊያና አሸቱ ከአጋሮቻችሁ ጋር በመሆን በቅርቡ ስላደረጋችሁት የሰላም ጉዞ ስላጫወታችሁን በእጅጉ አመሰግናለሁ። በቀሪ ዘመናችሁ መልካም ነገር እንዲገጥማችሁ መኛለሁ። መልካም ምሽት ይሁንላችሁ። መልካም ምሽት፣ ሰላም። ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ዝግጅቶቻችን በኢትዮ ሳት እንዲሁም ደግሞ በቪ ማሪክ ድረገጽና በቪ ማሪክ ፌስቡክ ገጽ ላይ በሬዲዮ ቴሌቪዥን ታገኟቸዋላችሁ። ተከታዩ ዘገባ ደግሞ ስራ ፈጣሪ ከሆነች ወጣት ጋር ያስተዋውቀናል። ወደዛው እንሻገር። ወጣት ቅድስት ተስፋዬ የቱባ ኢትዮጵያ ዲዛይን መስራችና ስራ አስኪያጅ ናት። ቱባ ኢትዮጵያ ዲዛይን በአዲስ አበባ ቆሺ አካባቢ ስራ ላጡ እናቶች በቤት ውስጥ የሚመረት የክር ስራን የሚያሰለጥን ሲሆን በተጨማሪም ሰላሳ አምስት ለሚሆኑ ሴቶች የስራ እድልን ፈጥሯል። ድርጅቷ ቱባ ኢትዮጵያ በቤት ውስጥ በእናቶቹ የተመረተውን ክር ከቆዳ ስራ ጋር አጣምሮ የተለያዩ ቦርሳዎችን ለገበያ ያቀርባል። ከቅድስት ተስፋዬ ጋር ያደረግኩት ቆይታ እንደሚከተለው ተሰናቷል። በሁለት ሺ አስራ ሰባት ዓመተ ምህረት ማለት በውጮቹ በእኛ በሁለት ሺ ዘጠኝ መጋቢት ላይ የቆሼ መደርመስ አደጋ ሲፈጠር ከዛ ጋር ተያይዞ የተመሰረተ ድርጅት ነው። መጀመሪያ ሲመሰረት ሀሳቡ ከአካባቢ የማይጎዳ መገበያ የሚሆን ቦርሳዎችን መስራት ነበር። የቦርሳ አምራች ተቋም የሆነው የቱባ ኢትዮጵያ ዲዛይን መስራች ቅድስት ተስፋዬ ናት። በወቅቱ በአካባቢ ጥበቃ የማስተርስ ዲግሪ ተማሪ ስለነበረች የቆሼ መደርመስ አደጋ እንዳሳሰባትና መፍትሄ ወደ መሻቱ እንደወሰዳት ትናገራለች። ለዛ ለቆሼ መደርመስ አደጋ አንዱ ምክንያት ነው ብለን ያሰብነው የፌስታል በየቆሻሻ ውስጥ መኖር ነው። እና ፌስታል በቆሻሻ ውስጥ ሲኖር ጠንካራ የሆነ መሰረት በቆሻሻ መሀል እንዳይኖር ያደርጋል እና ቆሻሻው እንዲደረመስ ምክንያት ይሆናል። ሌላው ደግሞ በባህሪው አየርም ፈሳሽን ስለማያሳልፍ በውስጡ በዝናብ እንደሚያበቅ ለያየ ምክንያት የሚገባን ፈሳሽ ውሃ ይዞ ፈርመንት ያደርግና ሜቴን ጋስን ይፈጣል። ያ ደግሞ አየር ነው የሚፈልገው ቆሻሻው ሲንሸራተትና ለአየር ሲጋለጥ የመፈንዳት አደጋ ይከሰታል ማለት ነው። ከዛ ጋር ተያይዞ ነው እንግዲህ አካባቢን የማይጎዳ ጋ ለመገበያ የሚሆን ቦርሳ አንዱ አንሳራም ብለን ነበር የተነሳ ነው። ከዛኋላ በኋላ በጣም ብዙ ሌሎች ፕሮዳክቶችን ለማምረግ ሞክረናል። ለምሳሌ እንደ ክር ባጎችን፣ የጨርቅ ባጎችን እንዲሁም ደግሞ የወረቀት ባጎችን ለመስራት ሞክረን ነበር። ግን በተለያዩ ምክንያት እነዛን ነገሮች አቁመን አሁን ላይ የምንሰራቸው ፕሮዳክቶች ጨርቁን እናመርታለን መጀመሪያ ክርና መርፌ ነው። ሌላ ነገር አንጠቀምም። የምንጠቀመው ክር ደግሞ ሰላሳ ፐርሰንት ሪሳይክል እንዲሆንና ሰባ ፐርሰንት ቅድም ቅድብ የሚሰራ ክር ነው። ይህ ስራ የሚሰራው ነዋሪነታቸው በዛው በቆሻ አካባቢ በሆኑ ሥርዓት እናቶች ነው እና ያንን ለማድረግ ደግሞ የምንጠቀመው እዛው ቆሪ አካባቢ ወይም ቆሻ የተደረመስበት አካባቢ ላይ የሚኖሩ ሴቶችን ፓተር የራሳችን ፓተር ናለ እሱ ናቸው ነው ከዛ ፕሬዛ እናቀርብላቸዋለን። እነሱ ደግሞ ከቤታቸው የቁጭ ብለው ይሰራሉ ማለት ነው። አሁን አሁን ላይ ወደ ሰላሳ አምስት የሚጠጉ ሴቶች አሉን አብሮት የሚሰሩ ። ቅድስት በቋሚነት ሰላሳ አምስት ሴቶች አብሯት ቢሰሩም የሙያ ስልጠናውን ግን ለሁሉም ክፍት መሆኑን ትገልጻለች። ሴቶች እንግዲህ ስራ አጥ የሆኑ ሴቶች ናቸው። የምናገኛቸው ከወረዳው ቢሮ ነው እና ሄደን እናናገራቸዋለን ስራ አጥ ሴቶች እንፈልጋለን ብለን ይስ ቁጥራቸውን ከአድራሻቸው ይሰጡናል። ከዛኛ እንደውልላቸዋለን። ሁሉንም የምናሰለጥናቸውን ሴቶች ወይም የደወልናቸው ሴቶች በሙሉ ወደኛ መጥተው ይሰራሉ ማለት አይደለም ግን ፍላጎት ያላቸው ሴቶች ይመጣሉ፣ ስልጠናውን ይወስዳሉ። ስልጠናውንም ከወሰዱ በኋላ ሊገቡት ይችላሉ። ያው እንደ ፍላጎታቸው ነው። ግን ያው በጣም ብዙ ነው ያሰለጠን ነው። ከመቶ ሴቶች በላይ ማለት ነው። በዋናነት ቦርሳ ከመሸጡ በላይ አብረዋቸው የሚሰሩት ሴቶች ተጨማሪ የህይወት መደጎሚያ ገቢ ማግኘታቸው ትልቁ ስኬታቸው እንደሆነ የምትናገረው ቅድስት፣ ይሄ ስራ እናቶች ማህበራዊ ህይወታቸው ሳይስተጓጎል እንደሚሰሩትም ትገልጻለች። ሴቶች ላይ የመጣውን ለውጥ ስናስብ አንዳንድ ጊዜ ሴቶች ጠዋት እነሱ ገና ቀሯቸው ለእለት ውጪያቸው ወይም ለምንም የሚጠይቋቸው ማለት አላቸው ባሉ ሲንግል ማሞች ያለ ሁኛ ጋር የሚሰሩ ማለት ነው። እነሱ ልጆቻቸው የማይከታተሉባቸው ሁኔታዎች አሉ። ለምሳሌ አሁን ልጆች ትምህርት ቤት ይሄዳሉ፣ ይመጣሉ፣ የቤት ስራ ይሰሩ፣ ትምህርት ቤት ስራ አስከተ ይማሩ እያነገቡ ይሆን አይሆን አይረዱም። በተለይ ሲንግል ማሞች ሲሆኑ ማለት ነው። ምክንያቱም ጠዋት ወጥቶ ማታ ነው የሚገባው። እርሷም ይደክማታልና ልጆቿን የማየት አጋጣሚ አይኖራትም። የምክታት አጋጣሚ ነው አይኖራትምና፣ ለእንደነዚህ አይነቶቹ እናቶች የስራ ዕድሉ ቤታቸው ድረስ ሲመጣ እና ቤታቸው ቁጭ ብለው ሲሰሩት ልጆቻቸው ትምህርት ቤት ድረስ ሲመጡ እያነበቡ እንደሆነና እንዳልሆነ የት እንደሚውሉ እያንዳንዱን ነገር ይከታተላልና ያ ለእነሱ ትልቅ ነገር ነው። በሌላ መንገድ ደግሞ ሌላ ገቢ ማያስገቡ ከሆነ ሚስቶች ከባሎች ዋጋ ገንዘብ ሲጠይቁ ጭቅጭቅ ነው የሚፈጠረው ነው is named around 26 and the village is on um, the line and the not the village of the village of the extra strategic accomplishment and school state is again not a realistic challenge to get the political and the social situation የሆነ ሰላማዊ የሆነ ኢንቫሮንንት ሆና ብዙዎቹ የሚያድጉት እና በነገውም ለሚመጣው ትውልድ ጥሩ የሆነ አስተዋጽኦ አለው ብለን ማስብ። የቱባ ኢትዮጵያ ዲዛይን መስራችና ስራ አስኪያጅ የሆነችው ቅድስ ተስፋዬ በቀጣይ አምስት አመታት ከአምስት መቶ በላይ ለሚሆኑ ሴቶች የሙያ ስልጠና የመስጠት ህልም እንዳላትም አጫውታኛለች። ዜናዎቻችን የአርብ ምሽት መስከረም 21 2014 ዓም መሰናዷችንን እዚህ ላይ ፈጸምን። ስናስተናግዳቸው አመሸ ነው። ኤደን ጋረሞ በመስተንግዶ፣ ንጉሱ ታምሬ በቅንብሩ ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን ነበረ። በነገው ምሽት እንገናኝ። ደህና ደሩ።